ለሰሜን ኢትዮጵያው ጦርነት የሰላም መቋጫ ለማብጀት በታለመ ጥረት መንግስት ለሚወስዳቸው እርምጃዎች ከህወሀት ወገን አዎንታዊ ምላሽ እየተሰጠ አይደለም ሲል የውጭ ጉዳይ ሚኒስትር አስታወቀ። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር መለስ አለም በዛሬው ዕለት መግለጫቸው በሰጡበት ወቅት ህወሀትን የጸባጫሪ ድርጊቱን ቀጥሏል ሲሉም ከሰዋል። ይህን ክስ የማይቀበለው ህወሀት በበኩሉ በተቃራኒው መንግስትን ተጠያቂ ሲያደርግ መቆየቱ የሚታወስ ነው። አምባሳደር መለስ አለም በዛሬው መግለጫቸው ሌሎች ጉዳዮች አንስተዋል። ኬኔዲ አባተ ተከታትሎታል። የውጭ ጉዳይ ሚኒስቴር ቃል አቀባይ በመሆን ዳግም የተሰየሙት አምባሳደር መለስ አለም ዛሬ በሰጡት የመጀመሪያ መግለጫቸው መንግስት ከህወሀት ጋር ለመደራደር ከሚያደርገው ዝግጅት ጋር በተያያዘ ለተነሳላቸው ጥያቄ ምላሽ ሰጥተዋል። መንግስት ለሰሜን ኢትዮጵያው ግጭት ሰላማዊ መፍትሄ ለማምጣት ተደራዳሪ አካል በመሰየም ወደ ስራ መግባትን ጨምሮ የተለያዩ እርምጃዎችን መውሰዱን ስለመቀጠሉ የገለጹት አምባሳደር መለስ አለም ከህወሀት በኩል ግን በጎ ምላሽ እንደሌለ ነው የተናገሩት። በመሆኑም ዓለም አቀፉ ማህበረሰብ በህወሀት ላይ ጫና እንዲያደርግ አሳስበዋል። ከህወሀት ቡድን ጋር የሚደረግ ድርድር በተመለከተ ይሄ መንግስት በተደጋጋሚ ሲገልጸው የቆየ ነው በአፍሪካ ህብረት የሚደረግ ድርድርና ሽምግልና ነው። መንግስት ቀደም ሲል በርካታ የመተማመን መንፈስ ሊገነቡ የሚችሉ እርምጃዎችን ሲወስዱ ቆይቷል። በፖለቲካ ውስጥ ሚና የነበራቸው ሰዎች ከእስር እንዲፈቱ ተደርገዋል። የሰብአዊ ድጋፍ በተቻለ ፍጥነት እና መጠን እንዲቀርብ ለማድረግ ተሞክረዋል። በድርድሩ በመንግስት በኩል የሚሳተፉ አካላትን ሰይሟል። ስራቸውን ጀምረዋል። የኮሚቴውን እንቅስቃሴ የሚመራ መርሃዊ መንገድ ለማሳየት ተሞክሯል። ስለዚህ በኢትዮጵያ በኩል ድርድሩ በአፍሪካ ህብረት እንዲቀጥል ይፈለጋል። ድርድሩ የት ተካሄደ? በኢትዮጵያ በኩል የተቀባይነት ችግር የለውም። በመንግስት በኩል እንደዚህ ዓይነት ጥረት ይደረግ እንጂ በህወሀት ቡድን በኩል የበላይ አመራሩ የቤት ስራ የሆነው የጠብ አጫሪነት ድርጊት እና የጦርነት አታሞ መምታት ነው። ይህ አካባቢ ተጨማሪ ጦርነትን ማስተናገድ አይችልም። ዓለም አቀፉ ማህበረሰብ ይህ ቡድን ወደ ሰላም እንዲመጣ ለሰላም እድል እንዲሰጥ ጫና ማድረግ ይኖርበታል። የኢትዮጵያ መንግስት በዓለም ባንክ የገንዘብ ድጋፍ በትግራይ ክልል የማገገሚያ ፕሮጀክት ለመተግበር ከተባበሩት መንግስታት ድርጅት የፕሮጀክት አገልግሎቶች ቢሮ ጋር የሶስተኛ ወገን የማስፈጸሚያ ስምምነት መፈራረሙም ለሰላም ያለው ጥረት ማሳያ እንደሆነ ነው ያነሱት። በመንግስት የሚቀርቡበትን የጸባጫሪነት ጫሪነት ክሶች ከዚህ ቀደም በተደጋጋሚ ውድቅ ሲያደርግ የቆየው ህወሀት በበኩሉም መንግስት እንደሚለው በመሸነፍ ሳይሆን ከአማራና አፋር ክልሎች ጦሩን በገዛ ፈቃድ ከማስወጣት ጀምሮ ለሰላማዊ ሂደት ሂደት የተለያዩ እርምጃዎችን መውሰዱን መግለጹ አይዘነጋም። በተቃራኒው ለሰላማዊ መፍትሄ የሚረዱ እርምጃዎችን አይወስድም በማለት የኢትዮጵያ መንግስትን የሚከሰው ህወሓት በኬንያ መንግስት መሪነት ለሚካሄድ ድርድር ዝግጁ መሆኑንም አሳውቋል። ምንም እንኳን ለሰላም ድርድር ዝግጁ መሆናቸውን ሁለቱም አካላት ያሳወቁ ቢሆንም ነገር ግን አንዳቸው ሌላኛቸውን መክሰሳቸውን እንደቀጠሉ ነው። አምባሳደር መለስ በዛሬው መግለጫቸው ከህዳሴ ግድቡ ጋር በተያያዘ በሰጡት ማብራሪያ ደግሞ የግድቡ ሙሌት በተለ መደው መልኩ እንደሚከናወን ተናግረዋል። መሬት ላይ የሚካሄደው የግንባታ ስራ ቀጥሏል። የግንባታ ስራው ሲቀጥል የሙሌቱን ስራ በዛ ደረጃ የሚሄድ እንደሆነ መገንዘብ ያስፈልጋል። የተለያዩ የመገናኛ ብዙኃን አንዳንዴ የሚጣረሱ ዘገባዎችን እኛም እናያለን። ከሙሌቱ በተጨማሪ ሦስቱ ሀገሮች የሚያካሂዱት ኢንፎርማል ውይይት እንደቀጠለ መሆኑን መገንዘብ ያስፈልጋል። ከህዳሴ ግድብ ጋር ያሉ ልዩነቶች በውይይትና በምክክር እንዲጠናቀቁ የኢትዮጵያ መንግስት ጽኑ ፍላጎት ነው። ለዛም ገንቢ ሚና መጫወቱን ይቀጥላል። ከዜጋ ተኮር ዲፕሎማሲ ጋር በተያያዘ ባነሱት ነጥብ ደግሞ በሳዑዲ አረቢያ በችግር ላይ የሚኖሩ ኢትዮጵያውያንን የመመለሱ ተግባር ቀጥሎ ባለፉት አራት ወራት ከሀምሳ ሺህ በላይ ዜጎች መመለሳቸውን ገልጸዋል። ከዚህ ቀደም ሳዑዲ አረቢያ የሚኖሩ ዜጎቻችንን ለመመለስ ስንሰራ ቆይተናል። አንድ መቶ ሁለት ሺህ የሚሆኑ ዜጎቻችንን ነው ለመመለስ እቅድ የተያዘው በሳምንት ሶስት ጊዜ ከመጋቢት ሰኔ 27 ድረስ 126 በረራዎችን በማድረግ ከታቀደው አንጻር 50 በመቶ የሚሆኑ ኢትዮጵያውያን ወደ ሀገራቸው ተመልሰዋል። በተጨማሪም በተለያዩ የአፍሪካና መካከለኛው ምስራቅ ሀገራት በአስቸጋሪ ሁኔታ ውስጥ የሚኖሩ ከ12 ሺህ በላይ ኢትዮጵያውያንን ወደ ሀገራቸው የመመለስ ስራ ዛሬ እንደሚጀምርም ቃል አቀባዩ ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ኬኔዲን ለዘገባው አመሰግናለሁ። አድማጮች ቀደም ሲል በቀረበው ርዕስ ላይ በሌላ በኩል የህወሀት ቃል አቀባይ አቶ ጌታቸው ረዳ ሰሞኑን በሰጡት አስተያየት በሰላም ነው የሚል ቋንቋ በቃልም ቢሆን መሰማቱን በአዎንታዊነት እንወስደዋለን ብለዋል። ዝርዝሩ ምንድን ነው የሚለው የሚለው በተሟላ ደረጃ በዝርዝሩ ላይ መልስ መስጠት የምንችልበት ደረጃ ላይ ነው ብያለን። በተሟላ ደረጃ ምንድን ነው ምን አይነት ነገሮችን ነው በሰላም ጥሪያቸው የሚያካትቱት የሚለውን ነገር ስናይ በተሟላ ደረጃ ምን ተነት ነው ምላሽ መሰጥበት ነው የሚሆነው። የህወሓቱ ቃል አቀባይ አቶ ጌታቸው ረዳ ሰሞኑን በተለያየ ርዕሳዊ ጉዳዮች ዙሪያ ከሰጡት አስተያየት የተወሰደ ነበር።